የትግራይ ሴቶች የጽናትና የድል ምልክት በሚል መሪ ቃል ለሶስት ቀናት በመቀለ ከተማ የተካሄደው አስረኛው የትግራይ ሴቶች ጉባኤ ተጠናቋል። በጉባኤው ላይ ከሁሉም የትግራይ ወረዳዎች የተወከሉት ጥሪ የተደረገላቸው እንግዶች ነባር አመራርና የክልሎች እንዲሁም ከፌዴራል መንግስት የተወከሉ ተገኝተዋል። ዓለም ፍስሐ ዘገባ አስተላልፏል። የትግራይ ሴቶች የጥናትና የድል ምልክት በሚል መሪ ቃል ለሦስት ቀናት የተካሄደው አስረኛው የትግራይ ሴቶች ጉባኤ ከሁሉም የትግራይ ወረዳዎች የተወከሉት ጥሪ የተደረገላቸው እንግዶች ነባር አመራርና ከፌዴራል መንግስት የተወከሉ በመክፈቻው ስነ ስርዓት ተገኝተዋል። የጉባኤው ክቡር እንግዳ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በመክፈቻው ስነ ስርዓት እንደሚታወቀው ያረጀ ያፈጀ አስተሳሰብ የሚያራሙዱ ኃይሎች ተቀናጅተው የጀመርነው የህዳሴ ጉዞ አኳላሽተው ህገ መንግስታዊና ፌዴራሎ ስርዓት ሀገራታችን አፍርሰው አህዳው ስርዓት ለመትከል ታላቅ ዘመቻ በመካሄድ ላይ ናቸው ብለዋል። ዶክተር ደብረጤን ገብረ ሚካኤል ህገ መንግስታዊ የዜጎች መብት በስፋትና በግልጽ መርገጥ እንደ አገር የብዙ ዜጎች መፈናቀል፣ ንብረት መውደም፣ ህይወት መጥፋት ከጊዜ ወደ ጊዜ እየጨመረ ነው። እስካሁን የጠፋ ንብረትና የአጋጠመ ክሰራ በአለም ተወዳዳሪ የሌለው ሆኗል ሲሉ ተናግረዋል። አያይዘው ለጉባኤተኞች ባስተላለፉት መልእክት አሁን ያለንበት መድረክ በሚገባ ካልተመራና በብልሃት ካልታለፈ ከባድ ጉዳት ሊደርስ እንደሚችል መገመት ይቻላል። ስለዚህ ለሕገ መንግሥትና ለፌዴራል ስርዓታችን ወያና የዲሞክራሲያዊ መስመራችን ሁሉ ለገብ እገዛ ማድረግ ይገባናል። ጉባኤያችሁ በተለያየ የታሪክ አጋጣሚ ነው እየተካሄደ ያለ ክብር ዋጋ ተከፍለበት የመጣ ሕገ መንግስታዊ ስርዓታችን የውስጥና የውጭ ኃይሎች ተባብረው ለማፍረስ የሚያደርጉት ዘመቻ የሴቶች ጥቅምና መሰለች የሚጎዳ በመሆኑ አስፈላጊ ትግል በሚጠየቅበት ጊዜ እንገኛለን ብለዋል። በመክፈቻው ስነ ስርዓት የተገኙት የሴቶች ማህበር ቦርድ ሊቀመንበር ወይዘሮ ፈትለወርቅ ገብረዝጋ ብሔር በትግራይ ህዝብና መላ የኢትዮጵያ ብሔር ብሔረሰቦች ህዝቦች ትግል ድል ተደርገው ወይም ተሸንፈው የነበሩ ጸረ ህዝብ ኃይሎች በተፈጠረላቸው ምች ሁኔታ ተጠቅመው ህገ መንግስታዊ ስርዓታችን አፍርሰው የወደቀ ስርዓታቸውን ለመመለስ አቅማቸውን አሟጥጠው በመረባረብ ላይ ይገኛሉ ካሉ በኋላ ወይዘሮ ፈትለ ወርቅ ቀጥለው፣ ስለዚህ አስረኛው ጉባኤያችን ላለንበት የተለየ የትግል መድረክ የሚመጥን ትግል ለማካሄድ የሚያዘጋጅ ውሳኔዎች እንዲያሳልፍ የሚጠበቅ ይሆናል ሲሉ መልእክታቸው አስተላልፈዋል። ለሶስት ቀናት የተካሄደው አስረኛው የትግራይ ሴቶች ጉባኤ ዛሬ የተለያዩ ውሳኔዎችን በማሳለፍ ለቀጣይ አመታት ማህበሩን የሚመሩ የቦርድና የቁጥጥር ኮሚቴ አባላት በመምረጥ ተጠናቀዋል። አለም ፍስሐ ከመቀለ።